Ja, ja, ja, ja, ja, ja, ja. ሄኖክ አመሰግናለሁ የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ፣ የተከበራቸው ሙዚቃ ቀን አድማጮች ኃይለኛ ዝናብ ሲደበድባ ካረፈደችው የዋሽንግተን ዲሲ ከተማ ሳምንት ክብር ሰላምታ ድረሳችው። የካቲት አምስት ሁለት ሺ ሰባት በኢትዮጵያኑ አቆጣጠር በአውሮፓያኑ ደግሞ የካቲት አስራ አራት ሁለት ሺ አስራ አምስት ነው። ቀኑን በድጋሜ ለማስታወስ ያህል ታዲያ የዛሬዋ ቀን በታሪኳ አከናውና ካስመዘገበቻቸው ዋና ዋና ድርጊቶች መካከል ጥቂቶቹን ብንመለከት ታዋቂው ጀርመናዊ የፖለቲካ ፊሎዞፈር የኢኮ ኢኮኖሚ ጠበብትና ጋዜጠኛ የነበረው ካርል ማርክስ በተወለደ በስልሳ አራት ዓመቱ በዛሬዋ ቀን ነው የሞተው ካርል ማርክስ ብዙ መጽሐፍትን ጽፏል በተለይ ዘ ኮሚኒስት ማንፌስቶ የተሰኘው መጽሐፉ በብዙዎች ተነቦለታል በ1951 በተካሄደው የኮሪያ ጦርነት የተባበሩ መንግስታት ወታደሮች የደቡብ ኮሪያን ዋና ከተማ ሶልን በቁጥጥራቸው ስር አዋሉ በዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል የዚች ዓለም ታላቅ ሳይንቲስት የነበረው አልበርት አንስታይን አንስታይን የተወለደባት ቀን ነች። እንስታይን ከሦስት መቶ በላይ የሚሆኑ ሳይንሳዊ ግኝት ያላቸውን ጽሁፎችና ሳይንሳዊ ነክ ያልሆኑ መጻጽፎችን የጻፈ ሲሆን እንደ ኢውሮፓያን አቆጣጠር ሚያዚያ 18 1955 በ76 ዓመቱ ነው ከዚች ዓለም በሞት የተለየው። አልበርት እንስታይን በሰራቸው በርካታ ሳይንሳዊ ስራዎቹ ጂኒየስ የተሰኘ የቅጥል ስምም ተሰጥቶታል። የዛሬቷን ቀን ከዚሁ ታዋቂ የዓለማችን ሳይንቲስት ጋር ተጋርታችሁ ልደታችሁን የምታከብሩ አድማጮች ካላችሁ መልካም ልደት እየተመኘው ማኒ ኢን ዘ ሚራር የተሰኘውን የማይክል ጃክሰንን ዜማ ጋብዛቸዋለሁ። ከዚያም በቀጥታ ወደ እናንተ የዜማ ምርጫዎች ነው የማመራው። Turn up the color, worn a favorite winter coat. The wind is blowing my mind. I see the kids in the street, without enough to eat. Who am I to be blind, pretending not to see them bleed? I saw a sweet heart, i a broken. the world I met the face take a look at yourself and then make a change የተሰኘውን የማይክል ጃክሰንን ዜማ ነው ያደመጥነው። አሁን ደግሞ በቀጥታ ወደ እናንተ የዜማ ምርጫዎች ነው የምገባው። የሙዚቃ ቀና ፕሮግራም አዘጋጅ ደሳለኝ መኮንን ሰላምታዬ ድረስህ። ኤዩኤል ተዘራ እባላለሁኝ የምጽፍልህ ከደሴ ከተማ ሲሆን የፕሮግራም አድማጭ ነኝ። ግን በፕሮግራምህ ላይ ተሳትፌም አላውቅም፣ ዜማም መርጬ አላውቅም። ይህ የመጀመሪያ ስለሆነ የዜማ ምርጫዬን እንደምታጫውትልኝ እርግጠኛ ነኝ። ለብዙ ዓመት አጠፍቶብኝ ከነበረው ወንድሜ ከኤልያስ ተዘራ ጋር በቅርቡ ስለተገናኘሁ ለእኔና ለወንድሜ እንዲሁም በወንድሜ መጥፋት አብረውኝ ሲጨነቁ ለነበሩ ቤተሰቦቼ እና ጓደኞቼ ሀፒ የሚገኘውን የፋሬል ዊሊያምን ዜማ ምርጫ አለውና እባክህን አጫውትልኝ። ኢዩኤል እንኳን ከወንድምህ ጋር በሰላም ተገናኘህ። ሀፔ የተሰኘው የፋሬል ዊልያም ዜማ ለአንተ ለወንድምህ፣ ለቤተሰቦችህና ለጓደኞችህ ይኸውና። i የደሴው ኢዩኤል ተዘራ ጠፍቶበት ከነበረው ወንድሙ ጋር በሰላም ስለተገናኘ ደስታውን ለመግለጽ ለእሱ ለወንድሙ ለቤተሰቦቹና ለጓደኞቹ የመረጠውን ሀፔ የተሰኘውን የፋሬል ዊሊያምን ዜማ ነበር ያደመጥ ነው። አድማጮች፣ ስልኩ እየጠራ ነው። ወደ አዋሳ አንድ አድማጭ ጋር እየደወልኩ ነው። ሄሎ፣ ጤና ይስጥልኝ። አዎ፣ ይስጥልን። አዋሳ፣ አቶ ኤልያስ ቢያ አዎ ኤልያስን ደሳላይ መኮንን ከሙዚቃ ቀናት። አማን ነህ ወይ? አማን ነኝ፣ አማን ነኝ። አንተ እንዴት ነህ? ደህና ነኝ በጣም ከመሀመድ ሙዚቃ ነው። ስልክህን ፌስቡክ ላይ አዳረኩ። በጣም ሙዚቃን ነው የምሰማው፣ በጣም ስለምወደ ስለማረኛል። አመሰግናለሁ ፕሮግራማችንን ስለምትከታተል። መሀመድ ሚስባ ጓደኛ ሰላም ነው። ደህና ነው። ከሀረር ሰው እሱ ነው። አንድ ቀን ለኔ ሙዚቃ ጋብዞኝ ነበረ። እኔም አሁን ለሱ ልጋብዘው ብዬ ፌስቡክ ላይ አወራሁ። ለዛ ነው፣ ለዚህ ነው የጻፍ ክሊ በፌስቡክ ላይ አዎ በጣም ደስ ይለኛል። ያስፈልጋልኝ። አዋሳ እንዴት ነው ምሽቱ እንዴት ነው አዋሳ? በጣም ድባቡ ደስ ይላል። እኔ ያለሁበት አሁን ወደ ወንዶ ገነት አካባቢ ነው። በጣም ደስ የሚል ድባብ ነው ያለው። ምን አዲስ ነገር አለ? ያው የጫት ንግድ ምናምን፣ ያው ለሊቱ ሙሉ የተነገደ ነው የሚያድርበት ሀገር ነው። በጣም ይገርም ሀገር። ኦ ለሊቱን በሙሉ ይነገዳል? ምን ምን እንደው ነው የሚነገደው ለሊቱን ሙሉ? አሁን ከአራት ሰዓት ጀምሮ በቃ ንግድ የሚጀመርበት ሰዓት አሁን ነው። አሁን የተጀመረ ነው፣ ገና መኪኖች የገቡ ነው ምናምን ነገር። የጫት ንግድ በጣም የሚነገድበት ሀገር ነው። አዎ ንግድ ተጧጥፏል ነው የምትለኝ። በጣም በጣም በጣም በሚገርም ሁኔታ። አሞራ ገደል አካባቢው ሰላም ነው ደህና ነው። በጣም ደስ የሚል ቦታ ነው እሱም። በጣም ቱሪስቶች በጣም የሚበዙበት ቦታ ነው። እኛም በብዛት እንሄድበታለን። በጣም የሚያዝናና ቦታ ነው። አዎ ብዙ ነገሮች ተሻሽለዋል ማለት ነው። በጣም አምሮ አሉ። በጣም ደስ የሚል አቋም ላይ ነው። ሐዋሳም ቆንጆ ከተማ የሆነች፣ ጥሩ መንገዶች ተሰርተዋል። መንገዱ ምናምን ቆንጆ ነው። ያው ሙቀቱ ትንሽ ቢያሰግረንም በጣም ይሞቀናል። ለይት ምናምን መተኛት አትችልም፣ ያው ቬንትሬተር ምናም አስገጠመ ካልሆነ። ታው እንጂ በጣም ይሞቃል በጣም ይሞቃል። ለሊቱን ካባዶ ሶንናሽ ምን ወቅቱ ነው? ሞቃት ወቅት ነው። አሁን አሁን አው ኦኬ፣ ስልክ እያስቸገረኝ ነው። የምትመርጠው ዜማ አለ? በቀጥታ ወደ ዜማ ምርጫ ብንሄድ ለማመዝ ሚዝባ አዲስ አበባ ለሚገኘው፣ በመቀጠል ደግሞ ዲላ ለሚገኘው የሚገኘው ነብዩ ሹዋረጋ፣ በመጨረሻ ደግሞ ለሀረር ለሚገኘው ጓደኛ ለሻው ሹፈራ። የማንን ዜማ ነው? ከፊቴሪ ፋይሮል የሚለውን አመሰግናለሁ ፕሮግራማችንን ስለምታዳምጥ። ታዲያ የኬቲ ፔሪን ዜማ በዚሁ እኔም ከአንተው ጋር ተሻርኬ ለመላው የአዋሳ ሕዝብ ብመርጥስ ቅር ይልሃል? በጣም ደስ ይለኛል። ያው ደንበኛ ይሁኝ ደግሞ እንዲህ ሌላ ጊዜ ብደውልልኝ። በጣም እኔ የማዳምጡ ፕሮግራም ሲሆን በጣም ነው ሞድም የማደንቀህ። አመሰግናለሁ ኔ ጌታ መልካም ምሽት። ፋየር ዋርክ ይኸውና The paper thin, like a house of cards, one broken cave in. Do you ever feel already buried deep? Six feet on the screens, and no one seems to hear a thing. Do you know the there's still a chance for you? Cause there's a spark in you. You just gotta ignite the light and live. night, like the 5th of July, Cause baby, you're a firework, come on, come on, you're a work, make it go, eh, eh, eh, as you shoot across the sky. Hurry. ኤልያስ ብዬ ከአዋሳ ሆኖ የመረጠውን ፋየር ወርክ የተሰኘውን የኬቲ ፔሪን ዜማ ነበር ያደመጥነው። ኤልያስ ለዜማ ምርጫ እናመሰግናለን። አድማጮቹ እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለት ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይል ላይውን ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ተተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል የምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳትካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። አሁን ደግሞ ወደ የአሜሪካን የቢልቦርድ ሰንጠረዥ እንግባና አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ የበላይነቱን የያዙትን አንድ ሶስቱን አልበሞች እንመለከታለን። ከዚያም በዚሁ በቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንድ እስከ ሶስት ያለውን ደረጃ የያዙትን ዜማዎች እንመለከታለን። ታዲያ ወደዚያው ስናመራ በዚህ ሳምንት በሽያጭ የበላይነቱን የያዙት አልበሞች ፒስ ባይ ቢቢሲ የተሰኘው የኬሊ ክላርክሰን አልበም 97000 ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ ፊፍቲ ሼድስ ኦፍ ግሬ የተሰኘው የሳውንድ ትራክ አልበም ደግሞ 96000 ቅጅን በመሸጥ የሁለተኝነትን ደረጃ ይዟል። ከወጣ ሰንበትበት ያለው እና ለበርካታ ሳምንታት በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ የሰነበተው 1989 የተሰኘው የቴይለር ስዊፍት አልበም እንደገና ተመልሶ ወደ ቢልቦርድ ሰንጠረዥ ላይ መጥቷል። በዚህ ሳምንት 77000 ቅጅን በመሸጥ የሶስተኝነት ደረጃ ይዞላታል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ብንመለከት በነገራችን ላይ ከአንደኛ እስከ ሶስተኛ የያዙት ዜማዎች ባለፈው ሳምንት የያዙትን ደረጃቸውን እንደያዙ ነው። እንደገና ድንገት ለማስታወስ ያህል በዚህ ሳምንት የሶስተኝነትን ደረጃ የያዘው ዜማ i ጋር የተሰኘው የማሮ ፋይፍ ዜማ የሦስተኝነትን ደረጃ ሲይዝ የሁለተኝነትን ደረጃ የያዘው ዜማ ደግሞ ቲንክ አውት ላውድ የተሰኘው የኤድ ሸረን ዜማ የሁለተኝነትን ደረጃ ሲይዝ የሳምንቱ ምርጥ አንደኛ ዜማ ሃፕታውን ፈንክ የተሰኘው ማርክ ራንሰን ከብሩኖ ማርስ ጋር በጋራ የሚጫወተው ዜማ ነው፣ በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው ሙዚቃ ቀን አድማጮች፣ እስቲ እዚሁ ቢልቦርድ ሰንጠረዥ ላይ እንቆይና የሁለተኝነትን ደረጃ የያዘውን ቲንክ አውት ላውድ የተሰኘውን የኤድ ሼርን ዜማ ላሰማችሁ። Will your mouth still remember the taste of my love? Or will your eyes still smile from your cheeks? And darling, I will be loving you till we're 70. And baby, my heart could still pull us hard at 23. I'm thinking about how people fall in love in a serious way. Maybe just a touch of has all but gone and my memory fades and the crowds don't remember my name when my hands don't play the strings the same way mm, i know you will still love me the same because honey you're so who could never grow Baby, your smile's forever in my mind In memory I'm thinking about how People fall in love in mysterious way Maybe it's all part of a plan I'll just keep on making the ጽምጸም ሆነ በሙዚቃ ቅንብር ምንም እንከን የማይወጣለትን በአሜሪካን ቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ የያዘውን ቲንክ አውት ላውድ የተሰኘውን የኤድ ሼረንን ዜማ ነበር ያዳመጥነው። የተከበራቸው የሙዚቃ ቀን አድማጮች፣ ወደ እናንተ የዜማ ምርጫዊ ስገባ ደግሞ፣ አይ ደሱ እንዴነ ሰላምታ ድረስህ ከስምጥ ሸለቋ ለምለም ከተማ ሸዋሮቢት ኑሩ ሳይድ ነኝ። በጦርነት እየታመሱ ላሉ ሀገር ህዝቦች እንዲሁም ለሰላም ወዳዱ መላው የዓለም ህዝብ የሪሃናን ወርልድ ፒስ ከፍ አድርገህ ከስቱዲዮ ກະສະຫຼາດກັບເອັບເດ I'm like sorry, ወርልድ ፒስ የተሰኘውን የሪሃናን ዜማ የሸዋሮቢቱ ኑሩ ሳይድ መርጦልን ነው ያደመጥነው። ኑሩ፣ ለዜማ መርጫህ እናመሰግናለን። የተከበራቸው የሙዚቃ ቀና አድማጮች፣ ለዛሬ ያለ ሰዓት እየተገባደደ ነው። ጄሲጄ፣ አሪያና ግራንዴ፣ ኒኪ ሚናጅ ባንግ ባንግ እያሉ በጋራ በሚጫወቱ ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው We zipping in the powder blue smoke. It's so good, it's tripping. I would get a ride in that engine that could go. Me and Robin, bang bang cacking it. Queen Nicki, dominant, prominent. It. It's me, Jesse and Ari. If they test me, they sorry. Ride this up like a the Harley, then pull up in this Ferrari. It's Z, we banging, bang phone ranging, he slanging. It ain't slang karaoke night, but get the mic, cause he's saying B To the A, to the N to the G, To the A, to the N to the G,